Tucreatz, bij Afrika. ለብዙዎች መከታ ሆኖ ቆይቷል። በርካታ ያገራቸው ሰዎች ከልብ ያፈቅሯቸዋል። ለሕገ መንግሥቱ ጠበቃ ሆኖ በመሟገት ሙስናን አጥብቀው ታግሏል። ደቡብ አፍሪካዊቷ ዳኛ ቱሊሲሊ ማዶንሲላ። ቱሊሲሊ ማዶንሲላ ለሰው ልጆች መብት በመሟገት ላበረከቱት አስተዋጽኦ በተለያዩ ጊዜያት ለተለያዩ ሽልማቶች በቅቷል። ረቡ ህዳር 14 ቀን 2009 ዓ.ም ምረት የጀርመን አፍሪካ ተቋም የዘንድሮ ሽልማት የተሰጠውም ለእኚሁ የ54 ዓመቷ ደቡብ አፍሪካዊት ነው። ቱሊማዶን ሲላ በደቡብ አፍሪካ የህዝብ ጥበቃ የተሰኘውን የእንባ ጠባቂ ተቋም እስከ ባለፈው ወር ድረስ ሲመሩ ቆይቷል። ተቋሙን ለሰባት ዓመታት መርቷል። ባለሥልጣናቱን ሳይፈሩ ህግ ፊት አቁሟል። የድሆች እንባ አባሽም ተብሏል። ቱሊማዲንሶላ አብራችሁን ቆዩ። በጠላቶቻቸው ዘንድ የአሜሪካው ሲአይኤ ሰላይ ተብለው ተወርፏል። ሴትዮዋ ለዝና ሟሽ ናቸው ሲሉም የሚተቿቸዋሉ። አስቀያሚ ደፍጣጣ እያሉ የስድብ ናዳ የሚያወርዱባቸው ባለሥልጣናትም አልታጡም። ሴትዮዋ ግን እንደ ብረት የጠነከሩ ከአቋማቸው ውልፊት የማይሉ ታታሪ ናቸው። የደቡብ አፍሪቃን ህገ መንግሥት ለማስተግበር ምንም ይምጣምን ይጋፈጣሉ። ሙስናን አጥብቀው ይታገላሉ። እንደ ጎርጎሪዎስ አቆጣጠር በ2009 ዓ.ም ም በያኔው የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ የህዝብ እምባ ጠባቂ ከተሰኙበት ጊዜ አንስቶ በራቸው ለማንኛውም የደቡብ አፍሪካ ዜጋ ክፍት ነው። ለዚህ የአመታት ተጋድሏቸውም የጀርመን አፍሪቃ ተቋም የዘንድሮ ተሸላሚ ለመሆን በቅቷል። ፎልከር ፋይግል የሽልማት ተቋሙ የዳኞች ሊቀመንበር ናቸው። ቱሊሲ ሊማዶንሴላን እንዲያወድሷቸዋል ቱሊሲ ሊማዶንሴላ ሀት ሽ አውህ ኢን ዘይትን ደር ብድሩንግ ወንድ ቤከምፉንግ ቱሊስሊ ማዶንሲላ እንዲያ ጫናና ዛቻ እየደረሰባቸው እንኳ ደቡብ አፍሪካውያን ዜጎች በድህረ አፓርታይድ ያረቀቁትን ህገ መንግስት ከማስጠበቅ ተግባራቸው ማንም ሊያስተጓጉላቸው አልቻለም። የሁሉም የጋራ የሆነች ነፃና መድሎ የሌለባት ደቡብ አፍሪቃን በማስጠበቅ ልዩና ድንቅ የሆኑ ታታሪ ግለሰብ ናቸው። ለሰባት ዓመታት የእንባ ጥበቃ ስራቸው ቱሊማዶን ሲላን ደቡብ አፍሪቃውያን የአገራቸው ብሔራዊ ጀግና ሲሉ ያሞካሿቸዋል። የቀድሞ የደቡብ አፍሪቃ ፕሬዝዳንት ጄኮብ ዙማንና ከፍተኛ ባለሥልጣናቱን ሲመረምሩ ፈጽሞ የማይታክቱ ነበሩም። ፕሬዝዳንቱ ከህዝቡ የተሰበሰበውን የግብር ገንዘብ ለግል ቪላቸው መገንቢያ ተጠቅመውበታል ሲሉ ከሷቸዋል። ሴትዮዋ ማንንም ቢሆን ፈጽሞ የሚፈሩ አይደሉም። የሀገሪቱ ከፍተኛ የፖሊስ አመራር ሳይቀሩ ጉዳያቸው እሳቸው ጽህፈት ቤት ቀርቦ ታይቷል። በጄኮብ ዙማና እጅግ ተጽዕኖ ፈጣሪ በሆነው የናጠጠው የጉብታፎን ኩባንያ ቤተሰብ መካከል ጥብቅ ግንኙነት እንደነበር የሚገልጥ ሰነድም ለአደባባይ አውቅቷል። የቀድሞውን የአገሪቱ ፕሬዚዳንት በተደጋጋሚ በአደባባይ ሞግቷል። የኩባንያው የአንድ ቤተሰብ አባላት የሚኒስቴር ስልጣንን በመቆናጠጥ ስልጣናቸውን ያለ አግባብ ሳይጠቀሙ እንዳልቀሩም ጠቁሟል። የጀርመን የሕዝብ እንደራሴዎች ምክር ቤት ፕሬዚዳንት ኖርበርት ላሜርት ላሜርት በጀርመን ታሪክ እንኳ ዴሞክራሲና የሕግ የበላይነት ብቻውን ሙስናን ለማስወገድና በስልጣን መባለግን ለማስቀረት ዋስትና ሊሆን እንደማይችል እናውቃለን። ያንን በንቀት መከታተል መቆጣጠር የሚቻለው በሌሎች መስሪያ ቤቶችና ተቋማት ነው። ቢቻል የሲቪል ማህበረሰቡን ማጠናከር እጅግ ወሳኝ ነው። ለዚያ ደግሞ ብዙዎች በሌሉበት ወይዘሮ ቱሊስሊ ማዶንሲላ መልካም ተምሳሌት ናቸው። ብዙዎች በሌሉበት ቱሊሲ ሊማዶን ሲላ በድፍረት ሙስናን ታግሏል። በድፍረት ባለሥልጣናቱን ሕግ ፊት አቅርቧል። በብዙ የአፍሪቃ ሀገራት ስም ብቻ ሆኖ የቀረ የይስሙላ ሳይሆን የምር እንባ ጠባቂነታቸውን አስመስክሯል። ይህ ድፍረታቸውም ነው በመላው ዓለም ለበርካታ ሽልማት ያበቃቸው። ሽልማት በአጠቃላይ ለቱሊሲሊ ማዶንሴላ የዕለት ተዕለት ክስተት ይመስላል። የዩናይትድ ስቴትሱ የንግድ መጽሔት ፎርቢስ ያለፈው ዓመት ተጽዕኖ ፈጣሪ የአመቱ ሰው ሲል ከጥቂት ሳምንታት በፊት ቱሊሲሊን ሸልሟል። በፍትህ ስም ለፈጸሙት ተግባራቸው ሲልም ነው ፎርቢስ ደቡብ አፍሪካዊቷን የሸለመው። ቱሊሲሊ ማዶንሲላ የጀርመን አፍሪካ ተቋም የሰጣቸው ሽልማት ለእሳቸው ብዙ ትርጉም እንዳለው ገልጧል። ከምንም በላይ ግን ይላሉ ደቡብ አፍሪቃ ይቷም ሽልማቱ ለእኔ ትልቅ ትርጉም አለው። ከምንም በላይ ግን የጀርመን ሕዝብ አፍሪቃ ውስጥ ለሚሆነው ነገር ቁብ እንዳለው ማሳያ ነው። የሰው ልጅ እርስ በርሱ የተጣመረ መሆኑን ተረድተዋል። አንድ ቦታ ፍትህ ሲዛባ ሌላ ቦታ ሰላም ሊኖር አይችልም። አፍሪካ ውስጥ ችግር ካለ ይህ ችግር የጀርመን ሕዝብን ሊጎዳ ይችላል። የጀርመኑ ውጭ ጉዳይ ሚኒስትር ቫልተር ሽታይንማየር ደቡብ አፍሪካዊቷ የፍትህ ተሟጋጅ ቱሊሲ ማዶንሴላን በጽሁፍ መልእክታቸው አወድሷል። ውሳኔ መስጠት የተረጋጋ ብቃታቸው ታማኒነትን ፈጥሯል፣ ብዙዎችንም አጀግኗል። ደፋር በመሆናቸውም በዚህ የስራ ድርሻ የመጀመሪያ ሴት ሆነው ብዙዎች የሚያንገራግሩትን ተጋፍጠው አጋልጧል። ለእያንዳንዱ ግለሰብም ድምፅ ሆኗል። የድሆች ጠበቃም ነበሩ ሲሉ በደቡብ አፍሪካ የህዝብን ባጠባቂነት ዘመናቸው ላበረከቱት አስተዋጽኦ አድናቆታቸውን ገልጧል። ቱሊሲሊ ማዶንሴላ በጀርመን አፍሪቃ ተቋም የተሰጣቸው ሽልማት ለእሳቸው ብቻ ሳይሆን ለሥራ ባልደረቦቻቸውም ወሳኝ መሆኑን ተናግሯል። በተለይ አብረው ለሚሰሩት ባልደረቦቼ ሽልማቱ የጀርመን ህዝብና የጀርመን አፍሪካ ተቋም ትጋታችንን በመገንዘብ የመልካም አስተዳደር እጦት በሚኖርበት ጊዜ የህዝብ እንባ ጠባቂ ለመልካም አስተዳደር ምን ያህል ወሳኝ መሆኑን በማስገንዘብ እውቅና እንደሰጠን ማሳያ ነው። and as a catalyst for change when governance fails. ደቡብ አፍሪካዊቷ የፍትህ ተቆርቋሪ ቱሊሲ ሊማዶን ሲላ እንደ ጎርጎሮሳውያን አቆጣጠር ከ2018 በኋላ በደቡብ አፍሪካ ምዕራባዊት ግዛት በሚገኘው ሽቴለምፖሽ ዩኒቨርሲቲ አዲስ ተግባራቸውን ይጀምራሉ። በማህበረሰብ ፍትህ ማዕከል ውስጥ የህገ መንግስታችንን ህልም እውን ማድረግ እንሻለን ያሉት ቱሊሲ ሊማዶን ሲላ ያ እውን የሚሆነው ሁሉንም ያቀፈ ማህበረሰብ ሲፈጠር መሆኑን ተናግሯል። ግላዊነትና ወገንተኝነት በበዛበት የአፍሪቃ አህጉር ለፍትህ የሚያደርጉት ተጋድሎ ደቡብ አፍሪቃዊቷን የምንጊዜም ተወዳጅ አድርጓቸዋል።